ሰኔ አስራ አምስት ቀን በባህር ዳር የአመራር አባላትና በአዲስ አበባ የመከላከያ ኃይል ባለስልጣናት ላይ በተፈጸመው ያልተጠበቀ ጥቃትም የፖለቲካ ፓርቲዎች አረመናዊ ግድያ በማለት ሀዘናቸውን ገልጸው የቀጣዩ ሂደት ምን ሊመስል እንደሚችል አበስረዋል። ሁሉንም የፖለቲካ ኃይሎች ያሰባሰበው የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሊቀመንበር አቶ ሙሳ አደም ኡመር በበኩላቸው ያሰሙት ይህንን ግድያና ይህ ሰብአዊ የሆነ ድርጊት በጋራ ምክር ቤቱ ስም ለማውገዝ እንፈልጋለን። የደረሰው ጥቃት ለፖለቲካ ፓርቲዎች የሰላም ትግላቸውን የሚያጠናክር እና ዴሞክራሲ እንዲሰፍን እና እንዲያበብም ትምህርት የተቀሰመበት ነው ይላሉ አቶ ሙሳደም ጥናት መቀሳሰር እና ከመወቃቀስ ፖለቲካ ወደ መደራደር ፖለቲካ እንድንመጣ፣ ጥያቄ ያለውም ካለ በህዝብም ደረጃ በፓርቲም ደረጃ መንግስትን ጨምሮ ይህንን ምክር ቤት ሲሳተፉበትና የመግባቢያ ሰነዱን ሲፈርሙ በሀሳብ እንጂ ከሀሳብ በወጣ ወይም ደግሞ አሁን በምናያቸው ተግባራቶች ላለመሳተፍና ሁላችንም አንድነታችንን በነበረበት ማቆየት እንደውም ወደ ተሻለ ደረጃ መሸጋገር ይጠበቅብናል። የወደፊቱ የፓርቲያቸው የትግላቸው ሚና ምን ሊመስል እንደሚችል አቶ ሙሳ አደም የደመደሙት እንደ ምክር ቤትም ለእኛ ትምህርት የምንወስድበት በተለይ በለውጥ ዘመን ምንም ነገር ሊከሰት ይችላል የምለውን ጭብጥ የሚያስይዘን ነገር እንጂ የተለየ ትርጉም ለእኛ የለውም። ህዝባችንን ደግሞ ከችኩልነት ከስሜታዊነትና ካሉባልታ ነገር ጸድቶ፣ በመረጃና በማስረጃ እንዲንቀሳቀስ ግንዛቤ የማስጨበጥ ስራዎችን ነው መስራት የምንፈልገውም እያደረግንም ያለ ነው። በመላው ኢትዮጵያ አንድነት ድርጅት በኩል ጋዜጣዊ መግለጫ የሰጡት ፕሬዚዳንቱ አቶ ውብሸት አማረ ናቸው። እኛ በምንም አይነት መልኩ ሰላማዊ ታድሮች ነን እና ህዝባችንን በሚጎዳ ነገር ላይ የሚከሰቱ ማናቸውም ነገሮች አንቀበል። ማን ገደለ ማን ሞተ አሸናፊም ተሸናፊም አይኖርም። ወንድማማች ነው የተገዳደለው ወንድማማች ነው የሞተው። ስለዚህ እነዚህ ወንድማማቾችን ወገኖቻችን ህይወታቸውን አጥተዋል፣ ቆስለዋል። ይሄ እኛን ያሳዝነናል። ድርጊቱም ተቀባይነት የሌለው ሆኑን የሌላው የፖለቲካ ፓርቲ በኢዜማ ስም የሚታወቀው ፕሬዚዳንት አቶ የሺዋስ አሰፋ ለዲደብሊው ገልጸዋል። በጣም አዝነናል። የኢዜማ አመራሮች፣ አባላት፣ ደጋፊዎች በአጠቃላይ በህዝቡ ጎን እንዲቆሙ ኢትዮጵያን ከተደቀነባት ምስቅልቅል እንዲያዋጡ ጥሪያችንን እናስተላልፋለን። በእርግጥ የኢትዮጵያ ህዝብ የመከራ ጊዜ ሲያልፍ የመጀመሪያው አይደለም። በጣም በርካታ የመከራ ጊዜዎችን አልፏል። ይህንንም እናልፈዋለን እና ለዚህ የኢትዮጵያ ህዝብ ተጋጋ የፖለቲካ ፓርቲ መሪዎችም የሀገር ሽማግሌዎችም ህዝቡን በማረጋጋት የጀመሩትን ጥረት እንዲቀጥሉ እንማተናለን አደራንዳለን። ህዝቡ የመጀመሪያው የመጀመሪያው እርምጃ ማረጋጋት ና ግራ ቀኙን ማየት በሚናፈሱ መሪዎች ራሱንም ሀገሩንም ለአደጋ ላይ ከሚጥል ማንኛውንም እንቅስቃሴ እንዲቆጠሩ እንዲረጋጋ መደራ ምንለው ኢትዮጵያ ሶሻል ዲሞክራቲክ ማለት የማህበራዊ ፍትህ ፓርቲ ፕሬዚዳንትና የመድረክ አባል ሊቀመንበር ፕሮፌሰር በየነ ጴጥሮስ መተማመን መፈጠር አለበት፣ በማለት ለድደብሉ የገለጹት አንድ ከፍተኛ ባለስልጣን ልዩ ጥበቃ ይደረግለታል። ያ ልዩ ጥበቃ ማንነቱ ተረጋግጦ የሞራል መሰረቱም ታይቶ አደራ ሊወጣ የሚችል ነው ተብሎ በከፍተኛ ጥንቃቄ ተመርጦ እንደሚመደብ ነው። እኛ እንግዲህ የምንገምተው የሙያ ሰው ፕሮፌሽናል ንቃት ያለው ሰው ነው። ይህንን ሁሉ ስንል እንግዲህ በኢትዮጵያ ምድር የሞራሉ መሰረታችን እስከዚህ ዘግጦ ወርዶ የምታምን ሰው ጠፋ የሚያሰኝ ነው። በእጅጉም ያሳፍረን ነው። ስለሆነም የጠፋውን መተማመን እናጠብበት ሁኔታ መፈጠር አለበት። ጌታቸው ጠቅላይ ጊዮርጊስ ለዲደብሉ ዘገባ ከአዲስ አበባ